የአሜሪካ ድምፅ ነው። በ19፣ በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሳት ከዋሽንግተን ዲሲ የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። ልን እንደምናመሻችሁ የተከበራችሁ አድማጮቻችን የቅዳሜ መጋቢት 28 2016 ዓ ም ምሽት ፕሮግራማችንን ከዋሽንግተን ዲሲ ይዘንላችሁ ቀርበናል። የማስተናግዳችሁ ቆንጂ ይታየ ነኝ። የኢትዮጵያ የመሬት ፖሊሲና ምላሽ የሚሹ ጥያቄዎች በሚል ርዕስ ዙሪያ የተሰናዳ ውይይት ለዛሬ ይዘናል። ምንም እሴት ሳይጨምር ቫሊዮ አድ ሳያደርግ ከፍተኛ ሀብት ኦቨርናይት አፍርቶ ያድራል ማለት ነው። እንዲህ እንዲህ ያሉ በርካታ ጥፋቶች ናቸው መረምሮ የነበሩት። እዚህ ውስጥ ከፍተኛ የመንግስት ባለስልጣናት ይሳተፋሉ። የጥቅምት ስስሩ በጣም እየጠነከረ ነው። የከተማ መሬት የሚያዝበት መንገዶች ሙሉ ፕሮሰሳቸው መረጃ በደንብ መያዝ ይኖርበታል። የትኞቹ ናቸው የመሬት አስተዳደሩ ላይ ከፍተኛ ችግር እየፈጠሩ ያሉት የሚለው የብሔር ጥያቄዎች አሉ፣ የፖለቲካ ጥያቄዎች ግን፣ የመሬት አስተዳደር ጥያቄ አለ። እነዚህን እንዴት ነው ማስታረቅ የሚቻለው የሚለው ላይ በጣም መታሰብ አለበት። የሰማችኋቸው ጠበቃና የሕግ አማካሪ የሆኑት አቶ ቴዎድሮስ ጌታቸው በኢትዮጵያ የፖሊሲ ጥናት ኢንስቲትዩት የከተማና የመሰረተ ልማት ክፍል ከፍተኛ ተመራማሪ ዶክተር ኢዩኤል ታምራትና በባህር ዳር ዩኒቨርሲቲ የሕግና የመሬት አስተዳደር መምህርና ተመራማሪ ዶክተር መልካሙ በላቸው ናቸው። በኢትዮጵያ የመሬት ጉዳይ ላይ ያተኮረውን የመጀመሪያውን ውይይት ክፍል ባለፈው ሳምንት ማቅረባችን ይታወሳል። ለዛሬ ቀጣዩ ክፍል ተሰናድቷል። በሁለተኛው የዝግጅታችን አጋማሽ ደግሞ ሳምንታዊ መዝናኛችሁ የሙዚቃ ቃና ይቀርባል። ፕሮግራሙን የሚያቀናብርልን ንጉሱ ታምሬ ሲሆን ዋና አዘጋጅዋ ጽዮን ግርማ ነች። የዓለም ዜናዎቹን እናስቀድማለን። መልካም ምሽት። እንደምናመሻችሁ አድማጮቻችን፣ ከምሽቱ ዜናዎች ጋር ሀብታሙ ስዩም ነኝ። የአሜሪካና እስራኤል ተደራዳሪዎች ወደ ግማሽ ዓመት በተጠጋው የእስራኤል ሐማስ ጦርነት ውስጥ ተኩስ አቁምና ታጋቾችን በተመለከተ ስምምነት ላይ ይደረስ ዘንድ ሌላ ዙር ጫና ለማሳደር በሳምንቱ መገባደጃ ላይ ካይሮ ይገኛሉ ተብሎ ይጠበቃል። ንግግሩ ከመጀመሩ አስቀድሞ የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ለግብፅና ካታር መሪዎች ባደረሱት መልእክት ሐማስ ስምምነቱን እንዲቀበልና ተገዥ እንዲሆን ግፊት እንዲጨምሩ መጠየቃቸውን የባይደን አስተዳደር ከፍተኛ ባለስልጣን ለፈረንሳይ ዜና አገልግሎት ትናንት ምሽት አስታውቀዋል። የተኩስ አቁም ላይ እንዲደረስና ታጋቾችን በፍልስጤም እስረኞች ለማለዋወጥ የሚያስችል ስምምነት ላይ ይደረስ ዘንድ ዩናይትድ ስቴትስ ካታርና ግብፅ የጀርባ ንግግሮችን ሲያደርጉ ቆይተዋል። ይሁንና በህዳር ወር ከነበረው ለሳምንት የዘለቀ ሕግታ በቀር የስምምነቱ ጥረት ግስጋሴ አላሳየም። ዋይት ሀውስ የድርድሩ ሂደት በሳምንቱ መገባደጃ ካይሮ ውስጥ ሊቀጥል እንደሚችል ቢያረጋግጥም የአሜሪካ ዜና አውታሮች የዩናይትድ ስቴትስ መረጃ ማዕከል ሲአይኤ ኃላፊ ቢል በርንስ፣ የእስራኤል ስለላ ተቋም ኃላፊ ዴቪድ ባርኒያ፣ የካታር ጠቅላይ ሚኒስትር መሐመድ ቤን አብዱራማን አልታሂኒ እንዲሁም የግብፅ መረጃ ተቋም ኃላፊ አባስ ከማል በድርድሩ ላይ እንደሚገኙ በዘገቡት ዙሪያ ዋይት ሀውስ ማብራሪያ አልሰጠም። በሶስተኛ ወገን በኩል እየተደራደሩ ያሉት እስራኤልና ሐማስ የድርድር ሂደቱ እርምጃ ላለማሳየቱ አንዳቸው አንዳቸውን ይወቅሳሉ። ሐማስ ለጉዳት ተጋላጭ የሆኑ ታጋሾችን ማለትም የታመሙ የአካል ጉዳት የደረሰባቸውን፣ አረጋውያንና ወጣት ሴቶችን ለመልቀቅ በቀላሉ ቢስማማ ኑሮ ዛሬ በጋዛ የተኩስ አቁም ይደረስ ነበረ ሲሉ ከፍተኛው ባለስልጣን አክለዋል። የሐማስ ባለስልጣናት እና የካታር አደራዳሪ አልታህኒ በበኩላቸው ቀደም ባለው ሳምንት እስራኤል የተፈናቀሉ የጋዛ ነዋሪዎች በሚመለሱበት ሁኔታና በታጋሽ እስረኛ ልውውጥ ምጥጥን ዙሪያ ተቃውሞ በማንሳት ድርድሩን እንዳደናቀፈች በመግለጽ ከሰዋል። ባይደን ከእስራኤል ጠቅላይ ሚኒስትር ቤንጃሚን ኔትንያሁ ጋር በነበራቸው የስልክ ንግግር ኔትንያሁ ተደራዳሪዎቻቸው ስምምነት ላይ ይደርሱ ዘንድ ሁለንተናዊ ብቃት እንዲሰጠዋቸው ገፋፍተዋል። ጋዛ ውስጥ በቀጠለው ጦርነት ምክንያት እየጨመረ ያለው የጉዳት መጠን በተለይ ደግሞ የሰባት ረድኤት ሰራተኞችን መገደል ተከትለው የእስራኤል ጠንካራ ደጋፊ የሆኑት ባይደን ትግስት እየተሟጠጠ ስለመምጣቱ ማሳያዎች ግልጽ ሆነዋል። የዓለም አቀፉ ማኅበረሰብና የሀገር ውስጥ ቁጣ ማየሉን ተከትለው ባይደን ሰላማዊ ሰዎችን ለመጠበቅ ተጨማሪ እርምጃ የማይወሰድ ከሆነ ሀገራቸው ለእስራኤል የምትሰጠውን ድጋፍ ዳግም እንደምታጤን አስጠንቅቀዋል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን እስራኤል ጋዛ ውስጥ ጦርነት የምታከናውንበትን ሂደት ካላስተካከለች ሀገራቸው የፖሊሲ ለውጥ እንደምታደርግ ማስጠንቀቃቸውን ተከትለው እስራኤል ተጨማሪ እርዳታ ወደ ስፍራው እንዲገባ ተጨማሪ እርምጃዎችን እንደወሰደችና በዚህ ሳምንት መጀመሪያ ሰባት የዓለም አቀፍ ረዴት ሰራተኞችን ከገደለው የአየር ጥቃት ጋር በተያያዘ ሁለት የጦር ባለስልጣናቷን እንዳባረረች አስታውቃለች። በአውሮፓውያኑ ሚያዝያ አንድ የደረሰውን ክስተት በተመለከተ ሲደረግ የቆየው ምርመራ መጠናቀቁን ተከትለው የእስራኤል መከላከያ ኃይል ባወጣው መግለጫ አንድ የብርጌድ አዛዥና ምክትላቸውን እንዳሰናበት አስታውቀዋል። ሌላ የብርጌድ አዛዥ የክፍለ ጦሩ አዛዥና የደቡብ እዝ ኃላፊ ደግሞ ማስጠንቀቂያ እንደተሰጣቸው አክለዋል። የእስራኤል መከላከያ ኃይል የጦር አመራሮች ወርልድ ሴንትራል ኪችን በተሰኘው ተቋም አባላት የሚዘወሩት ሦስት የረድኤት መኪኖች የሐማስ ታጣቂዎች ተሸሽገውባቸዋል ብለው በስህተት አምነው እንደነበረ ገልጿል። ጥቃቶቹ የተፈጸሙት የኃይሉን መሠረታዊ የዘመቻ ደንቦችና ትእዛዝ በመጣስ እንደሆነም በመግለጫው ተመላክተዋል። አርብ ዕለት ወደ ብራሰልስ ከመብረራቸው በፊት የአሜሪካ የውጭ ጉዳይ መሥሪያ ቤት ኃላፊ አንቶኒ ብሊንከን አገራቸው የእስራኤልን ጦር ኃይል ምርመራ በጥንቃቄ እየመረመረች እንደሆነና ከእስራኤል ባለሥልጣናትና ሰብአዊ ተቋማት ጋር ተጨማሪ ንግግሮችን እንደሚያደርጉ ተናግረዋል። በሱዳን የቀጠለው ጦርነት በዓለም በእጅጉ የከፈውን የረሃብ ቀውስ ሊያስከትል ይችላል በማለት ሲያስጠነቅቅ የቆየው የዓለም ምግብ መርሃ ግብር በጦርነት ወደ ወደመው የዳርፉር ግዛት ከወራት በኋላ ለመጀመሪያ ጊዜ በእጅጉ አስፈላጊ የሆነውን እህል ማዳረስ እንደቻለ ትናንት አስታውቀዋል። ተቋሙ በሰሜን ምዕራብና ማዕከላዊ ዳርፉር ሩብ ሚሊየን ሕዝብ የሚያዳርስ ሁለት የምግብና ተዛማጅ ድጋፎችን የጫኑ መኪኖች ባለፈው ሳምንት ከቻድ ወደ ዳርፉር መግባታቸውን አስታውቀዋል። የዘገየው ተልእኮ እንዲቀጥል የተፈቀደው የሱዳን ጦር ኃይሎች በኢካቲቶር በቻድ በኩል ያሉ የሰብአዊ ድጋፍ ማተላለፊያዎችን ፍቃድ መሰረዛቸውን ተከትሎ ከተደረገ ረጅም ድርድር በኋላ ነው ብለዋል። ከቻድ እስከ ዳርፉር ያሉት ድንበር ተሻጋሪ ሰብአዊ ተግባራት ህጻናት በምግብ እጦት እየሞቱባቸው ለሚገኙ ማህበረሰቦች ለመድረስ ወሳኝ ናቸው ብለዋል ሌኒ ኬንዝ የተባሉ የመርሃ ግብሩ የሱዳን የግንኙነት ኃላፊ መንገዶቹን ለመክፈት የተካሄደው ረጅም ድርድር ውጤት በማስገኘቱ እፎይታቸውን የገለጹት ኃላፊዋ የሱዳን ሕዝብ በሁሉም የሰብአዊ እርዳታ መንገዶች በኩል የማያቋርጥ የእርዳታ ፍሰት እስካላገኘ ድረስ የሀገሪቱ የረሃብ አደጋ እየባሰ ሄዳል ብለዋል። ተቀናቃኞቹ የሱዳን ጦር ኃይሎች እና የፈጥኖ ደራሽ ኃይሎች ሀገሪቱን ከአንድ ዓመት በፊት ወደ ጦርነት ከማገዱበት ጊዜ ጀምረው የተባበሩት መንግስታት ድርጅት ከ8.5 ሚሊዮን በላይ ሰዎች መፈናቀላቸውን ገልጸዋል። ከነዚህ መካከል 6.5 ሚሊዮኑ የሀገር ውስጥ ተፈናቃዮች ናቸው። የዓለም ምግብ መርሃ ግብር እንደተናገረው ከሆነ 18 ሚሊዮን ሰዎች ለከፍተኛ ረሃብ ተጋልጠዋል። ዘጠና በመቶ የሚሆኑት ለመድረስ አስቸጋሪ በሆኑ አካባቢዎች የሚኖሩ ናቸው። አድማጮቻችን ለምሽቱ የያዝናቸው ዜናዎች እነዚህ ነበሩ። ከቀሪ የቅዳሜ ምሽት የአሜሪካ ድምፅ ዝግጅቶች ጋር አብራችሁ ቆዩ። የዓለም ዜናዎቹን አድምጠን ተመልሰናል። በ19 በ25 እና በ31 ሜትር ባንዶች እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪስ ዌስት ላይ ከዋሽንግተን ዲሲ የሚተላለፈው የቅዳሜ ምሽት ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁን እንድታመሹ በድጋሚ እንጋብዛለሁ። የኢትዮጵያ የመሬት ፖሊሲና ምላሽ የሚሹ ጥያቄዎች በኢትዮጵያ የመሬት ፖሊሲና ምላሽ የሚሹ ጉዳዮችን በተመለከተ የአሜሪካ ድምፅ የዘርፉን ባለሙያዎች ጋብዞ አወያይቷል። ባለፈው ሳምንት በተላለፈው ክፍል አንድ ዝግጅትም ባለሙያዎቹ በሕገ መንግሥቱ መሬትን በተመለከተ የተቀመጡ ድንጋጌዎች ምንነት በገጠርና በከተማ የመሬት አስተዳደር ላይ የሚታዩ ችግሮችና የመሬት ባለቤትነትን ጨምሮ በፖሊሲ ጉዳዮች ላይ ሊታዩ ይገባል ያሏቸውን ሀሳቦች አንስተዋል። ቀጥሎ በሚቀርበው የውይይቱ ክፍል ደግሞ በከተሞች ያሉት ከመሬት ጋር የተያያዙ ብልሹ አሰራሮች እንዲሁም ከመሬት ጋር በተያያዘ ለሚነሱ ጥያቄዎች ዘላቂ እልባት ለመስጠት በህገ መንግስቱ ሊታዩ የሚገቡ የአንቀጽ ማሻሻያዎችን ጨምሮ የመፍትሄ ሀሳቦች ተንጸባርቀውበታል። እንግዶቹ ጠበቃና የህግ አማካሪ የሆኑት አቶ ቴዎድሮስ ጌታቸው፣ በኢትዮጵያ የፖሊሲ ጥናት ኢንስቲትዩት የከተማና የመሰረተ ልማት ክፍል ከፍተኛ ተመራማሪው ዶክተር ኢዩኤል ታምራትና በባህር ዳር ዩኒቨርሲቲ የህግና የመሬት አስተዳደር መምህርና ተመራማሪ ዶክተር መልካሙ በላቸው ናቸው። እንግዶቹን ያወያያቸው አስማማዋየነው ነው ባለ ባለፈው ሳምንት ውይይቱ ከተገታበት ይቀጥላል። የገጠርን መሬት አጠቃቀም አስመልክቶ የማሻሻዎች አሉ የሚል የሚነሱ ሀሳቦች አሉ። እሱ በተመለከተ በኋላ ወደ እርስዎ እመለሳለሁ። ዶክተር መልካሙ ምናልባት ዶክተር ይል በከተማ መሬት ጋር ባለው ብልሹ አሰራሮችን የፈታ የመሬት አስተዳደር እንዲኖር እና ከመሬት ጋር ተያይዞ አቋራጭ መበልጸግን ጨምሮ እንዲሁም የህዝቦችም የብዙሃኑ ኢትዮጵያውያን ጥያቄዎችም ጭምር ስላሉ እንደሱ እንዲፈቱ በእናንተ ጥናት ምንድነው የተመላከተው? የእርስን ምላሽ ላይ ሰምቼ ጊዮሮስን በዚህ ጉዳይ መጨመር እንፈልገዋለን ስላሉ ለእርሳቸውም አጭር ደቂቃ ሰጠሁታለሁ። ዶክተር እዩል መቀጠል ይችላሉ። እሺ፣ አመሰግናለሁ። የብልሹ አሰራሩ አንዱ አዋጁ በወጣበት ጊዜ አንዱ ካስቀመጣቸው አራት ፕሪንሲፕሎች ውስጥ መካከል አንዱ ግልጸኝነትና ተጠያቂነት ነብልሹ አሰራር ማስወገድ ነው። ይሄ እንግዲህ ምን ያህል ሆኗል አጠያቂ ነው የሚሆነው። ይሄንን ችግሮች ለመቅረፍ አንዱና ትልቁ ዋነኛ ነገር ነው ብለን የምናስበው መሬት ከተያዘ በኋላ ብቻ ሳይሆን መረጃው መያያዝ አለበት። በተ ከተማ መሬት የሚያዝበት መንገዶች ሙሉ ፕሮሰሳቸው በጣም ዶኪመንቴሽናቸው ጥሩ መሆንና በደንብ መረጃ በደንብ መያዝ ይኖርበታል። ከመሬት ዝግጅት ጀምሮ እስከ መጨረሻው ክፍል ድረስ ማለት ስለዚህ ይሄ ላይ እየተሰሩ ያሉ እንቅስቃሴዎች በከተማና ልማት ሚኒስቴር በኩል በደንብ ተጠናክረው መቀጠል ይኖርባቸዋል እኛ ለምሳሌ ጥናታችን በምናካሄድበት ጊዜ አንዱ የከተማ መሬት በሊዝ የሚተላለፈው በጨረታ ነው ይሄ ጨረታ አሸናፊዎቹን ብቻ ሳይሆን ከአሸናፊዎቹ ውጭ ያሉትም ተሳታፊዎቹንም አግኝተን ማናገር ፈልገን ነበር ይህንን ግን ማድረግ የቻሉ በጣም በተወሰኑ ከተሞች ብቻ ነው ለምን በብዙዎቹ ከተሞች እነዚህ መረጃዎች ካለማወቅም አንዳንዴም ደግሞ በሌሎች ጥቅሞች በተያያዙ ምክንያቶች አልተያዙም ነበር። ስለዚህ የዚህም ፕሮሰስ ፍትሐዊነትን ለማየት ማስቸጋሪ ነው እና ለመጠቅለል ዋነኛው አንዱ መደረግ አለበት ብለን የምናስበው የመሬት መረጃ የሚያዝበት መንገድ መሻሻል አለበት። የተጀመሩት እንቅስቃሴዎች ከግብ እንዲደርሱ የከፍተኛ አመራሮች ቁርጠኝነት ባለበተጠናከረ መልኩ መቀጠል ይኖርበታል የሚል አቋም አለ። የከተማ መሬትን፣ የጨረታን ጉዳይ ቅድም ሲያነሱልኝ እኛም በዘገባችን ለማንሳት ሞክረናል። አዲስ አበባ ለሚወጡ መሬቶች የሊዝ ዋጋቸው እስከ አምስት መቶ ብር ድረስ በካሬ የሚቀርብበት ሁኔታ ነበር። አይተናል እሱ እና በኋላ ያ መሬት በልማት ወይም ሕንጻ ሰርቶበት የሆነ ነገር ተደርጎበት በስንት ሊሸጥ ነው የሚል ጥያቄዎች ራሱ ከሕዝቡ የሚነሱበት ሁኔታ ነበር። ምናልባት እነዚህ ጉዳዮች በእናንተ የከተማ መሬትን አስተዳደር በተመለከተ ባደረጋችሁ ጥናት ውስጥ እንደዚህ አይነት የጨረታ መንገዶችን መነሻ ምክንያታቸውን ያገኛችሁት ሁኔታ አለ? ምንድን ነው የሚያመላክቱ? የሚለውን የጨረታ እንትን ልክ እንደ ስሙ ጨረታ አይደለም ዋነኛው አንዱ ከአራቱ ፕሪንሲፕሎች ውስጥ መካከል አንዱ የመንግስት ገቢን ማሳደግ ነው። ስለዚህ የመንግስት ገቢን ለማሳደግ የመሬት ወቅታዊ ከፍተኛ የሚባለውን ዋጋ መንግስት መሰብሰብ ይፈልጋል። ስለዚህ የጨረታው ተፈጥሮአዊ ባህሪው ከፍተኛ የሚፈለገውን ገንዘብ ማምጣት የሚችለውን መሰብሰብ ነው። ሆኖም ይሄ በሚሆንበት ሰዓት ደግሞ ከሌላኛው ፕሪንሲፕል ጋር ከተታዊ ክፍፍልና ሌሎች መድረስም ካለበት ጋር የመጋጨት ነገር ይኖረዋል። ለምሳሌ በእኛ ጥናትን ባየነው የጨረታ ተሳታፊዎች ውስጥ ከሀምሳ አንዳንድ ከተሞች ከሀምሳ ሌላ ከተሞች ደግሞ ከመቶ ፐርሰንት የሚሆነው የግል ባለሀብቶችና ነጋዴዎች ናቸው ተሳታፊዎቹ የመንግስት ለምሳሌ በመንግስት ስራ የሚተዳደሩ ሰዎች ከአምስት ፐርሰንት አንዳንዴ ደግሞ ከሀያ አምስት ፐርሰንት እንደ ትላልቅ እንደ አዲስ አበባ አይነቶቹ ላይ እስከ አምስት ፐርሰንት ብቻ ናቸው ተሳታፊነታቸው። የማሸነፍም አሸንፈው የሚያገኘ ናቸው። ስለዚህ ፍትሀዊነቱ ላይ የተወሰነ እንትን ይኖራል። ሆኖም ዋነኛ እንትኑ ግን የጨረታው ፕሪንስፕልም ይሄኛውን ከፍተኛውን ገቢ ማግኘት ነው የሚከፍል እስከ መጣ ድረስ ማለት ነው። ወደ አቶ ቴዎድሮስ ልምጣ። ቅድም በዚህ ጉዳይ ላይ ሀሳብ ማጨመር ፈልጋለሁ ብሎ ስለነበረ ድል ስጠውት ባጭሩ። እሺ ብዙ ማለት ፈልግ ያለም ግን የውስናውን ጉዳይ በዚህ የመሬት ስርዓት ላይ ያለውን የብልሹ አሰራር ጉዳይ በተመለከተ ብዙ ነገሮች ሊነሱ ይችላሉ። በተለይ በዋናነት ከራሱ ስርዓቱ ዘመናዊ አለመሆኑ፣ የመሬት ስርዓቱ በቴክኖሎጂ አለመገፉ፣ ብቁ የሆኑ ሰራተኞች አለመመልመላቸው፣ ከሰው ሀይል መልመለው የዳበረ ቢሮክራሲ ያለመኖሩ እነዚህ እነዚህ ልናነሳ እንችላለን። እንደው ከዚህ ውስጥ ግን እኔ የህግ ክፍተቱን እንደው ማየት ፈልጌ ነው። ለምሳሌ አንድ ምሳሌ ላንሳ ለ በቀደም ብዬ የጠቀስኳቸው ሶስት አዋጆች አሉ በዋናነት የሊዝ አስተዳደር ስርዓትን ወደ ኢትዮጵያ የህግ ስርዓት ያስተዋወቁ አዋጆች ማለት ነው። የመጀመሪያው አዋጅ ቁጥር ሰማኒያ ሰማኒያ ስድስት እንግዲህ ያኔ ካፒታሊስት መንግስት መቷል ተብሎ በኢህአዴግ የመጀመሪያዎቹ አመታት የወጣ ህግ ነው ግን ታስታውሱ ከሆነ ከሰማኒያ ስድስት ዓመተ ምህረት ጀምሮ ሁለተኛው አዋጅ ቁጥር ሁለት ሰባ ሁለት ዘጠና አራት እስኪመጣ ድረስ ባሉት ስምንት ዓመታት ምንም የተበረታታ ነገር አልነበረም። የተፋዘዘ ነበር። እርስቴቶች አልነበሩም ነው የመሬት ስርዓቱ የመሳሰሉት ነገሮች እየፈዘዙ ነበሩና አዋጅ ቁጥር ሰማንያ ሰማንያ ስድስት ሲቀየር ወደ አዋጅ ቁጥር ሁለት ሰባ ሁለት አንደኛው ምክንያቱ አላበረታታም ተብሎ ነው እና ተጨማሪ በመሬት ላይ ተጨማሪ መብቶች ተፈጠሩ ማለት ነው። በአዋጅ ቁጥር ሁለት ሰባ ሁለት እነዚህ ምንድን ናቸው? ለምሳሌ መሬትን በባንክ ማስያዝ፣ በካፒታል ኮንትሪቢውሽንነት መጠቀም የመሳሰሉ እንዲ እንዲህ ያሉ ነገሮች ተፈቀዱ። በኋላ ከዛ በኋላ እንደውም የምናስታውሰው ከአንድ አንድ ሁለት ሶስት ሪል ስቴቶች ናቸው በማስታወቂያ እንኳን የምናውቃቸው የነበሩ በኋላ ተስፋፉ፣ እየተበረታታ መጣ። ግን አሁን እዚህ ጋር ችግሮች ደግሞ አብሮ መፈጠር ጀመሩ ማለት ነው። አንዱ እኔ አንድ የተሳተፍኩበትን አንድ ሰፊ ምርመራ በአነሳው ተገቢ ሊሆን ይችላል። ምናልባት ታስታውሱ ከሆነ በርካታ ሪልስቴቶች እንዲሁ ባለሀብቶች እንዲሁ የመንግስት ባለስልጣናት ሲመረመሩበት የነበረ እና እኔም በወቅቱ በጠቅላይ አቃቢ ሕግ ወይም በፊት ሚኒስቴር ከፍቴ አቃቢ ሕግ ቢሮ የምንሰራበት ወቅት ተሳተፌ የነበረበት ነበር እና በዋናነት ያኔ ሲታዩ የነበሩ ጉዳዮች አንድም አዋጁ ክፍት ሆኖ ስለመጣ አዋጅ ቁጥር ሁለት ሰባ ሁለት ማለት ነው። ባዶ መሬቶችን መሸጥ ለምሳሌ በር እስቴቶች ይወስዳሉ። መሬት መሸጥ መለወጥ አይቻልም፣ ግን ትንሽ ሰርቪስ ቤት ሰርቶ መሸጥ፣ ባዶ መሬቶች ሰርቶ ዝም ብሎ ተቀብሎ ማስተላለፍ፣ በከፍተኛ ገንዘብ ማስተላለፍ፣ ከባንክ መበደር ከፍተኛ መጠን። ለምሳሌ አንድ ሰው እንዲ ያለ ምንም መሬቱን ይወስድና ከዛ በኋላ ግን ከባንክ የሚወስደው ገንዘብ የመሬቱን የገበያ ዋጋ የያዘ ነው። ሶ ምንም እሴት ሳይጨምር ቫሊዩ አድ ሳያደርግ ከፍተኛ ሀብት ኦቨርናይት አፍርቶ ያድራል ማለት ነው። እንዲህ እንዲህ ያሉ በርካታ ጥፋቶች ናቸው መረመሩ የነበሩት እዚህ ውስጥ ከፍተኛ የመንግስት ባለስልጣናት ይሳተፋሉ። የጥቅም ትስስሩ በጣም የጠነከረ ነው፣ በጣም ሰፊ ነው እና እንዲሁ በጥንቃቄ ሲደረግ የነበረ ምርመራ ነው በወቅቱ ከዚሁ ጋር ተያይዞ ህጉ የፈቀዳቸው ጉዳዮች ጭምር በኋላ በወቅቱ በነበሩ ፖለቲሽያኖች የከተማው በተለይ አዲስ አበባ ከተማ አስተዳደር የበላይ ኃላፊዎች እንዲሁም በፌዴራል መንግስቱ የበላይ ኃላፊዎች አቋም ተይዞ ነው የጠበቀን። እኛ ወደዚህ ስራ ስንመጣ አቋሙ ምንድን ነው? እንግዲህ ዘረፋ ተፈጽሟል፣ አገር ተዘርፏል፣ ሰው ሁሉም ሰዎች ይጠየቃሉ። በኋላ ግን ውስጡ ገብተን ስንመረመር እነዚህ ሰዎች በአንድም በሌላም መንገድ ህጉ የፈጠረውን ክፍተት ነው ሲጠቀሙ የነበረው ለምሳሌ በባንክ አሲዞ መበደር ተፈቅዷል። ስለዚህ ሄዶ ከባንክ ተበድሯል። ኦፍኮርስ መጠኑ ከፍተኛ ነው። ያደ ባንኩ ፍላጎት ነው፣ ያዋጣኛል ካለ ሊሰጣቸው ይችላል። ገንዘቡ ግን እነዚህ ሁሉ ወንጀል ተደርገው ነው በእኛ በኩል የጠበቁን ማለት ነው። በኋላ እኛ ምርመራ ካረግን፣ ጥናት ምርምር ካረግን በኋላ ይህ የሚያስጠይቅ ነገር የለም የሚል መደምደሚያ ነው። በዚህ ነገር ለምሳሌ የተደረሱ እዚህ ላይ የምናያለን። ህጉ የፈቀዳቸውን ጉዳዮች ጭምር ወንጀል ማድረግ ከፍተኛ የአቅም ችግር አለ ወይ፣ ደግሞ ከተፈቀደ በኋላ በዚህ በባንክ መበደር ይቻላል ከተባለ በኋላ እሱን ተከተሉ የሚመጡ ዘመናዊ አሰራሮች አሉ። ያን እንዴት የምንቆጣጠሩ የሚለው የቁጥጥር ስርዓት አይዘረጋም። ሶ ሲስተሙ በአጠቃላይ በተለይ የከተማ መሬት እንደተመለከተ በእጅጉ ችግር ያለበት ለምሳሌ አሁን ወደ ጨረታ ብንመጣ፣ ለምሳሌ አሁን ያሉትን የህግ ማዕቀፎች ስናይ፣ የኢትዮጵያ ህግ መሬት ከሊዝ ውጭ በሌላ መልኩ እንዳይተላለፍ ይፈልጋል። ህጉ የሚያሳየው ያንን ነው። የመጀመሪያው የመሬት ስሪት እንዲሆን የተፈለገው ሊዙ ነው። ግን በተግባር ያ እየተተገበረ ነው ወይ ጨረታዎች፣ በቂና በቂ መሬቶች ለጨረታ ይወጣሉ ወይ የሚለውን ብንፈትሽ፣ ምናልባትም በርካታ ዓመታት ተቆጥሮ አለ ጨረታ ከቆመ። ቅድም አንተም ስትገልጾ የነበረው አንድ ካሬ በመቶ ሺዎች አንዱ የጥረቱ ምክንያት ነው እሱ የሚያሳዩ አንዱ። ሌሎች በርካታ ችግሮች ኖሯቸው እንዳለ ሆኖ በቂ መሬቶች ለጨረታ ስለማይቀርቡ ከጨረታ ይልቅ ህጉ ከሚያዘው ከሊዝ ስሪት ይልቅ በሌላ መልኩ መሬቶች ክፍፍል ስለሚደረግ ያም ቁጥጥር ስለማይደረግበት ያ ያመጣው ጫና ነው ሌ ግልጽነት የለም እንደተባለው። እንዲህ እንዲህ ያሉ ነገሮች ሲስተሙ በጣም በከፍተኛ ደረጃ ችግር ውስጥ እንዲወድ የከተማው የገጠር መሬት ስርዓቱን ከፍተኛ ችግር ውስጥ እንዲወር ቀርቧል። በዚህ ላይ ምን ተጨመረ? የብሄር ፖለቲካው በኤትኒሳይዝ የሆነ ፖለቲክስ አሁንም በአንድም በሌላ መንገድ የመሬት ስሪቱ ላይ የመሬት ፖሊሲዎቹ ላይ ህጎቹ ላይ አፈጻጸሙ ላይ በሰፊው ይታያል። ያ ደግሞ የበለጠ በቴክኖሎጂ ያልተደገፈው በሙስና በሌብነት የተሰረተበውን አቅም በሌላቸውና ብቁ ባልሆኑ ባለሙያዎች እና ስነ ምግባራቸውን ባልጠበቁ ባለሙያዎች የሚመዘበረውን ስርዓት የበለጠ የተባባሰ እንዲሆን አድርጎታል እና በእሳቱ ላይ ቤንዚን የማርከፍከፍ ሆነ ይሄ ደግሞ ሲጨመር ስለዚህ እነዚህ ነገሮች ተያይዘው ስርዓቱ ላይ በርካታ የመሬት አስተዳደር ስራ አሁንም ድረስ ሊፈቱ ያልቻሉ ምናልባትም በቀጣይ አመታትም በጣም ብዙ ስራ የሚጠይቁ ችግር ውስጥ እንደሚወርቅ ያደረጉ ይመስለኛል። ዶክተር መልካሙ የመጀመሪያ የእርስዎን የማጠቃላይ ሀሳብ ነው የምፈልገው። በሁለተኛ ሀገር በቀል ኢኮኖሚ ቅዱስ ለምሳሌ አርሶ አደሩ የገጠር መሬት መሸጥ መለወጥ እንዲሁም አስይዞ መበዳ የሚፈቅድ አሰራር እንዲካተት ቀርቧል የሚል መረጃዎች ወጥተዋል። ምናልባት ይህ ነገር ለምርታማነቱ ምን ያክል አስተዋጽኦ ይኖረዋል? እንደው በህገ መንግስቱ መሻሻል ውስጥ ስ እንደዚ ነገሮች ካስፈለጉ አሁን የተባለውን ሀሳቦች ካስፈለጉ ወይም ሌሎች ሊጨመሩ ቢገባል የሚሏቸው ቅድም እርስ ከገጠሩ መሬት አስተዳደር ጋር ተያያዘ ሀሳብ ስላነሱልኝ ምን ይደረግ የሚለውን የእርስን የማጠቃላይ ሀሳብ እንስማ። በንድፈ ሀሳብ ደረጃ እነዚህ በሀገር በቀል ኢኮኖሚ እቅድም ሆነ አዋጅም ቢሆን ራሱ ለምሳሌ በአንዳንድ ክልሎች ቀደም ብሎ የገጠር መሬትን አስይዞ መበደር ተፈቅዷል። በአማራ ክልል መጥቀስ ይቻላል። እንዲሁም ደግሞ በአሁኑ ሰዓት የአጠቃላይ የአገሪቱ የገጠር መሬት አጠቃቀምና አስተዳደር አዋጅ ተሻሽሎ እኔ እስከማውቀው ድረስ ካውንስል ኦፍ ሚኒስትርስ ተሰጥቶ በዛ ደረጃ እንዳለ አቃለሁ። በምክር ቤቱ በፓርላማው የጸደቀ አይመስለኝም። ያም ራሱ ይህንን መብት ይፈቅዳል። ስለዚህ ይህ ነገር በእርግጥ በንድፈ ሀሳብ ደረጃ በጣም ትክክል ነው። ምክንያቱም ሰው ያለው ብቸኛው ሀብት ቀደም ብሎ እንደተጠቀሰው መሬት ነው። መሬትን በአግባቡ የመጠቀም ሁኔታ አስገዳጅ ነው። ካየ ነው ማለት ነው። ነገር ግን ይህንን መሬት አስይዞ ገንዘብ ከባንክ የመበደር ሁኔታ በምናይበት ጊዜ በተግባር ሲፈጸም አናይም። በጣም ውስን በሆነ ሁኔታ በተለምዶ የሚፈጸም ካልሆነ በስተቀር ይህ ደግሞ ለሁሉም የገንዘብ ተቋማት፣ ለባንኮች ክፍት መሆን ሲገባው ለተወሰኑ ብቻ መሆኑ ትክክል አይደለም፣ አድሏዊ ነው። የመብቱንም የሚያጠብ ነገር ይሆናል ማለት ነው። ሁለተኛ፣ እንደዚህ አይነት አሰራር የሚዳብር ከሆነ በአበዳሪና በተበዳሪው አርሶ አደር መካከል የኃይል ሚዛን መለየት ስለሚኖር አርሶ አደሩን፣ ባለመሬቱን፣ ባለ ይዞታውን የሚጠብቅ የሆነ ዋስትና ወይም አደረጃጀት ያስፈልጋል ማለት ነው። ይህንን መንግስት ሊያስብበት ይገባል። የመሬት አስተዳደር ተቋሙ ሊያስብበት ይገባል። ምናልባትም ከዚህ ጋር የግል ዘርፉም ራሱ በዚህ ላይ ሚና እንዲኖረው ማድረግ ሊቻል ይችል ይሆናል። ለምሳሌ በ አሜሪካን ሀገር ግለሰቦች የመሬት ይዞታቸው አላግባብ ችግር በሚፈጠርበት ሰዓት ዋስትና የሚሰጥ ልክ እንደ ማንኛውም ኢንሹራንስ ሁሉ የመሬት ዋስትና ተቋማት ይኖራሉ እና የግል ዘርፉ ራሱ በእንደዚህ አይነት ነገሮች ቢሳተፍ ጥሩ ሊሆን ይችላል። ነገር ግን ሰፋ አድርገን ስናየው እንደ ማጠቃለያ እንግዲህ መሬት ሲባል ሁልጊዜ ሰዎችን፣ መሬት ራሱንና ፖለቲካን ያማከለ ጉዳይ ነው። መሬት የሚባለው ነገር ትኩረት የሚሹ ነገሮች ብዬ የማስባቸው ነገሮች እንደማጠቃለያ ያህል አንደኛ ነው መሰረታዊ የሆኑ ስር ነቀል የሆኑ አንቀጾች እና ሳቢዎች ምንድን ናቸው የሚለውን ነገር በደንብ መፈተሽ ያስፈልጋል። የትኞቹ ናቸው በእውነት የመሬት አስተዳደሩ ላይ ከፍተኛ ችግር እየፈጠሩ ያሉት የሚለው የብሔር ጥያቄዎች አሉ፣ የፖለቲካ ጥያቄዎች ግን፣ የመሬት አስተዳደር ጥያቄ አለ። እነዚህን እንዴት ነው ማስታረቅ የሚቻለው የሚለው ላይ በጣም መታሰብ አለበት። ጊዜያዊና በአጭር ጊዜና በመካከለኛ ሁኔታ የመሬት አስተዳደሩን ለማሻሻል በከተማው በገጠሩ በአካባቢ ጥበቀው ምንድን መፍትሄዎችን መውሰድ አለብኝ የሚባለው ነገር እንዲሁም ደግሞ መሬት ሲባል ብዙዎቻችን እንደምንረዳው ኢትዮጵያ ውስጥ ቁራሽ ይዞታ ብቻ ማለት አይደለም። በከተማ ያለች አንዲት የመሬት ይዞታን ወይም በገጠር ያለን የእያንዳንዱን የግል ቁራሽ መሬት ብቻ ማለት አይደለም። መሬት ሲባል የመሬት አስተዳደር ሲባል እንዳልኩት ብዙ ነገርን የሚሻገር ነው። አስተዳደራዊ ወሰንን ይመለከታል። ገጠርና ከተማ ወሰንንና መስተጋብርን ይመለከታል። ውሃ ማዕድና ሌላ የተፈጥሮ ሀብትን ይመለከታል። የሀገር ግዛትን አንድነትን ሉዓላዊነትን ይመለከታል እና በእውነቱ በሰፊ ሁኔታ ሊታይ የሚገባውን ሁሉንም ነገር የፖለቲካውንም፣ የዲሞክራሲውንም፣ የኢኮኖሚውንም፣ የማህበራዊንም፣ የባህልንም፣ የሃይማኖትንም የሚነካ ስለሆነ በጥልቅ ትኩረትና በሙያዊ ገዛ በሀገር በቀል ሙያዊ ገዛ ጭምር መሰራት ያለበት ነው። እንዲሁም በመጨረሻ ማለት ፈልገው የዓለም አቀፉን እንቅስቃሴ የሚቃኝ መሆን አለበት። ስለዚህ መንግስትና ህዝብ ይህንን ነገር አርቆ አስተውሎ በአግባቡ የገጠሩም ሆነ የከተማው መሬት መሬቱን ከተለመደው የመተዳደሪያነትና የእርሻ ብቻ ሳይሆን የመሬት ልማት ምን መምሰል አለበት፣ በገጠር ለምሳሌ መሬት እንዴት ነው መልማት ያለበት የሚል የልማት ማዕቀፍ ወጥቶለት መሰራት አለበት ብዬ አስባለሁ። አመሰግናለሁኝ ዶክተር መልካሙ። ዶክተር ዮኤል ወደ እርስዎ ልምጣና የእርስዎስ ውስጥ ከተማ ጋር በተያያዘ ምን መደረግ አለበት ይላሉ? እሺ አመሰግናለሁ። አይ ቲንክ ዋናው ማጠቃለያ ሀሳቡ ላይ መጨመር የምፈልገው ነገር የመሬትም ለመሸጥም ለመለወጥም ተያያዥ ጉዳዮችን ቅድም ያነሳናቸው የሙስናም ጉዳዮች አሉና እነዚህን ጉዳዮች ሁላ መፍትሔ ለመስጠት ችግሩንም ጥልቀት ጠልቆ ልገብቶ ለማየት ዋነኛ የሚጠይቀው መረጃ ይፈልጋል። በፍርድ ቤትም ክስ ለማቅረብ መጀመሪያ መረጃ ማስረጃ ያስፈልጋል። ስለዚህ ትኩረት በደንብ ተሰጥቶ መሰራት አለበት ብዬ የማስበው አሁን ያሉ እንቅስቃሴዎች በደንብ ተጠናክረው ቀጥለው መሬት የሚያዝበት ሙሉ ፕሮሰሱ እዛ ሲስተም ዲቨሎፕ ተደርጎ፣ ዘመናዊ ቅድም የተነሳው ነገር አለ። ዘመናዊ የሆነ ሲስተም አሁን እየተጀመሩ እንቅስቃሴዎች በደንብ እነሱን አጠናክረው ዘመናዊ የሆነ ሲስተም ዲቨሎፕ ተደርጎ ሙሉ ፕሮሰሱን ስንይዘው ያኔ ችግርም ካለ ችግሩን ጥልቀት ብልሹ አሰራሮችም ካሉ ደግሞ በመረጃ አስደግፎ ወደ ሕግ አካላት ማቅረብ ይቻላል። አሁን ላይ ያለንበት ሁኔታ ግን መሬት መረጃው በደንብ አለመያዙ ምክንያት ሙሉ ፕሮሰሱ የሚያዝበት ፕሮሰስ ያንን ለማድረግ እንኳ ችግር ፈጥሮብናል እና አንዱ እሱ ነው። ሁለተኛው ወደ ሌላ ሲስተሞችን መንቀሳቀሱ ችግሮቹን ለመፍታት እንዳለ ሆኖ የእኛ ጥናትም አንዱ የሚያሳየው ሲጀመር የቢዛ ተገባበሮች ላይ ክፍተት የሉም ወይ ሰፊ የሆኑ ክፍተቶች አግኝተናል፣ በተለያዩ መለኪያዎች። ስለዚህ ከሌሎች ሀገራት ከሌሎች ከተሞች በደንብ ይሄንን ተግብረዋል ከተባሉት ከተሞች በደንብ ተሞክሮ ተወስዶ ከተሞችም ከአንዱ አንዱ ያየናቸው ከተሞችም በአንዱ ጥሩ ሆኖ አንዱ ከተማ በሌላኛው ደግሞ ጉድለቶች ይኖራል። ስለዚህ እነዚህም ጉድለቶች ዘላቂ መፍትሔ የሚባለው እስኪመጣ ድረስ አትሊስት አስተጋገባበሩ ላይ ያሉ ክፍተቶችን በደንብ በትኩረት መሙላትና ኃላፊዎችን በዚህ ላይ ጠንካራ አቋም መያዝ አስፈላጊ ይሆናል። ቅድም እንዳነሳውት ነገሮች ወደ ኋላ የሚመለሱበት ከዚህ የጥቅም የመተሳሰል ጉዳዮች ስለሆኑ ማለት ነው። እሱን ለመጨመር አመሰግናል። እሺ፣ የመጨረሻ አቶ ቴዎድሮስ፣ በተለይ ከህግ ክፍተቶች ቅድም ሲያነሱም ስለነበረ ምናልባት የሕገ መንግሥት መሻሻል ጉዳይ በኢትዮጵያም ተደጋግሞ ስለሚነሳ የሕገ መንግሥት መሻሻል ቢደረግ የመሬት ጉዳይ እንዴት ይፈታ? የአስራ ዘጠኝ ስልሳዎቹ ጀምሮ የነበሩ ጥያቄዎች ቅድም እናንተ ባነሳችሁ ጥያቄዎቹ ብላሽ ያላገኙ ጉዳዮች እንዳሉ የሚያሳይ ነው። ና እንዲሁ በዘላቂነት ለመፍታት በምን መልኩ መታየት አለበት የሚለውን የእርስዎን ሀሳብ እንስማ። መልካም እንግዲህ የህገ መንግስት ማሻሻያ የመሬትን ጉዳይ ብቻም ሳይሆን በተለይ በኛ ሀገር አሁን ባለው የፖለቲካ ሁኔታ የመሳሰሉ ጉዳዮች ሀገራዊ ሁኔታውን ጨምሮ ብዙ ነገሮችን ይዞ የሚመጣ ነው። ከሆነ እንግዲህ ያው አንቀጽ አርባ ነው እንግዲህ አሁን በቀጥታ ይህን የሚመለከት እንግዲህ የህገ መንግስት ማሻሻያ ስንል በተለይ መሬትን የሚመለከቱ ድንጋጌዎች አንድ፣ ሁለት፣ ሶስት ነው ልንጠቅስ የምንችለው የህገ መንግስቱ ማዕቀፍ ውስጥ በአጋጣሚ በተለይ አንቀጽ አርባ የሚገኘው በህገ መንግስቱ ምዕራፍ ሶስት በምንለው ክፍል ነው። ይሄ ምዕራፍ ሶስት የህገ መንግስቱ ከሌሎቹ የህገ መንግስቱ ምዕራፎች ወይም ክፍሎች በተለየ ሁኔታ የተለየ የማሻሻያ ስነ ስርዓት ወይም ፕሮሲጀር የሚቀመጥለት ነው። የእኛ ሀገር በተቀመጠው መሰረት ይሄ አሁን በስራ ላይ ባለው ህገ መንግስት ሪጅድ የሆነ በጣም ጥብቅ የሆነ የማሻሻያ ፕሮሲጀር የሚከተል ነው። ስለዚህ ቀላል አይሆንም ለማለት ፈልጌ ነው። ሂደቱ ግን የማሻሻያ አካል ሆኖ ለውይይት እንደሚቀርብ በደንብ መገመት ይቻላል። ከዚህ ቀደም እኔ ያስታውሳለሁ እኛ ቀድሞ በህገ መንግስት ክርክሮች ላይ ስናደርግ በትምህርት ቤትም ከዛም ደሞ በነበረው በስራ አለም በነበሩ ክርክሮች በተለይም በኢህአዴግ ዘመን በፍጹም ህገ መንግስቱን የማይነካ እንደው በፍጹም እንደ ዶግማ ከላይ እንደወረደ አድርጎ የማንሳት የመሬት ፖሊሲ በፍጹም ሊቀየር የማይችል ስለመሬት ፖሊሲ መቀየር ማንሳት ማለት ብዙ ብዙ መዘዝ የሚያመጣ አይነት ዲስኮርሶች እመለከት ነበረ። ዊች ኢዝ ሮንግ ይሄ ተገቢ አይደለም እያለ እንናገኝ እርሱ አሁን ወደ ቴብል ወደ ውይይቱ መምጣቱ በጣም ጥሩ ነገር ነው። ሲቀየር አብሮ መቀየር ያለባቸው በርካታ ጉዳዮች አሉ። ለምሳሌ ቅዱም ከገጠር መሬት አጠቃቀም ጋር ተያይዙ ዋነኛው በተለይም ደግሞ የሚሰመቱ የሀገሪቱ ህዝብ ይገኝበታል ተብሎ የሚታሰበው እና ሰፊውን መሬት ይዞ ያለው የገጠር መሬት ነው እና ገጠር መሬት ላይ በጣም በጥንቃቄ ሊታዩ በጥሞና ሊመረመሩ የሚገባቸው በርካታ ጉዳዮች አሉ። በተለይም ከመብት አንጻር ማለት ነው። ከደንብ እየጠቀስኩት አንድ የገጠር መሬት አንድ ገበሬ በገጠር መሬት ላይ ይኖረው የሚችለው መብት አሁን ባለው የህግ ማዕቀፍ በየክልሉ ያሉትን አዋጆች ብንመለከት እንዲሁም የፌዴራሉን ህጎች ብንመለከት ሰማንያ ሰማንያ ዘጠኝ ሆነ አራት ሀምሳ ስድስት እንዲሁም እሱ ክል የወጡት በየክልሉ ያሉ አዋጆች መጠቀምን ማከራየትና ማውረስን ብቻ ነው የሚፈቅዱት። ሰው እነዚህ ላይ የተወሰነ ማፍታቻ መደረጉ የግድ የሚል ነው። ምክንያቱም በዚህ በዚህ መተን አይተነዋል፣ ለበርካታ ዓመታት ግብርኑ ያለበት ደረጃ ይታወቃል። መካናይዜሽኑ ያለበት ደረጃ በዚህ ጋር ተያይዞ የገበሬው የኑሮ ሁኔታ ይታወቃል። ሰው እዚህ ላይ በጥሞና የታየ ማሻሻያዎች እንደሚፈልግ ግልጽ ነው። ወደ ከተማ መሬት ስንመጣ ይህን ውይዘን ማለት ነው። የከተማ መሬት ቀደም ብሎ ሲጠቀስ እንደነበረው ለስሙ አሁን በህግ ላይ በሀገሪቱ ማሻሻያዎች፣ በህግ ማሻሻያዎች ላይ እንደሚታዩ የከተማ መሬት እንዲተላለፍ የሚፈልገው በሊዝ ስሪት ብቻ ነው። ስሪቱ የመሬት ስሪቱ ሊዝ እንዲሆን የመፈለግ ቴንደንሲ ያለን ህጎቹን በአግባቡ ስንመረምር የምናገኘው ይሄን ነው። ራስ በተግባር ግን እየሆነ ያለው ይሄ ነው የሚለውን ስናይ ብዙ ብዙ ችግሮች ነው ከዚ ጋር ተያይዘው ሊነሱ ነው ይችሉ። ስለዚህ የሊዝ ስርዓቱ መሪ እንዲሆን ማስቻል ያስፈልጋል። መሬት ወደ ተጠቃሚዎች ወደ ከተማ መሬት ተጠቃሚዎች የሚተላለፍበት መንገድ የተሻለ ግልጽነት በእጅጉ አሁን ካለው የተሻለ ግልጽነት እንዲኖረው ይፈለጋል። ጨረታዎቹ በብዛትና በተከታታይ በቋሚነት ግልጽ በሆነ መልኩ እንዲወጡ ይፈልጋል። ይህን የሚያበረታታ ስርዓት ነው መቀረጽ የሚኖርበት። ያን የማናረግ ከሆነ ቅድም እንደተባሉ መሬት ማለት የጥቂቶች መጠቀም የሆነ ሌላውን አብዛኛውን የህዝቡን ክፍል ያገለለ ሆኖ መቀጠሉ የማይቀር ነው የሚሆነው። ስለዚህ እዚህ ላይ መሰረታዊ እርምጃዎችን መውሰድ ያስፈልጋል። ከዛ ባለፈ በዚሁ በአስቸጋሪ ሁኔታ ውስጥ እንዲሆን መሬትን አሁን የሚያደርጉ ሰዎች ደግሞ መብታቸው ላይ ስንመጣ ቅድም እንዳልኩት በጣም የተገደበ መብት ነው ያላቸው እሱ እዛ ላይ በቂ ካፒታል ባልፈጠርንበት ሁኔታ ሌሎች የኢኮኖሚ ተዋናዮች አክተሮች ባልፈረጠሙበት አማራጮች ባልበዙበት የፋይናንስ ስርዓቱ ባልጎለበተበት ኢቨን የብድር ስርዓቱን ብንመለከት በጣም ለጠባብ ሰርክሎች የተመቻቸ የባንክ ተጠቃሚ ያለበት ባንኮቹም እንዲሁም ምንም ሪስክ የማይወስዱበትና ከሱ ብቻ ሜክ የሚያደርጉበት ሀገር ላይ መሬትንም በተመሳሳይ የኢኮኖሚም አንደኛው ተዋናይ እንዳይሆን በሚያስችል ሁኔታ መሸትም መለወጥም አይቻልም ተብሎ በዚሁ በገዳቢ ሁኔታ የሚቀጥል ከሆነ ብዙ የተለየ ወደፊት ላይኖሪያን እንደሚችል ያሰጋል እና እዚህ ላይ ከመብቶችን ከማስፋት አንጻር የህገ መንግስትን፣ የህግ ማሻሻያዎችን የሚጠበቁ ናቸው። ሌላው የመጨረሻው ፖለቲክሱ ቀደም ብዬ እንዳልኩት መሬት ላይ አንድ መንግስት መሬት ላይ የሚከተላቸው ፖሊሲዎች በአንድም በሌላ መንገድ የመንግስቱን ባህሪ ከማሳየት ጀምሮ ምን አቋም እንደሚይዝ በደንብ የሚያመላክቱ ጥሩ መመላከቻዎች ናቸው እና በዚህ ረገድ በተቻለ መጠብ ፖለቲክሱን ከመሬት መጥሎ እንደ ሙሉ ለሙሉ መነጠል ባይቻል እንኳን እንዶ ከዛ የነፃ ልናደርገው ባንችል እንኳን ዓለም አቀፍ ልምዱን ያንን ስለማያሳይ ግን በእጅጉ መለሽ ይቻላል። ሞሮ ከፖለቲክሱ ጫናው ከመሬት ፖሊሲው ላይ ህጎቹ ላይ እንዲቀል ማድረግ የተሻለ አማራጭ ይሆናል። ካልሆነ ግን አሁን ባለ ሁኔታ ሀገር ቀደም ተብሎ ሲጠቀሱ ሩ የቴክኖሎጂ ችግሮች ባሉበት ከፍተኛ የብልሹ አሰራር ሁኔታዎች ባሉበት የመረጃ ስርዓቱ እንዲሁ በጣም ደካማ በሆነበት ሁኔታ በዚህ ሁላ ችግር ላይ ተደምሮ መሬት እኛ ሀገር ብሄር አለ የክሌ መሬት የከሌ መሬት እስከ ማለት የምንደርስ ሆነናል። ያ በሆነበት ሁኔታ እንደገና የሲስተሙ ችግር እዚህ ደግሞ ፖለቲክሱ በዚህ ደረጃ እየተጫነው መሄድ ከሆነ ብዙ ርቀን ላመሄድ እንችላለን። እንደተባለው የመሬት የመረጃ መሬት ማለት መረጃውን ከማደራጀት ይጀምራል። እዚህ ላይ የሚወሰዱ ማሻሻያዎች ከህገ መንግስት ማሻሻያ ከፖሊሲ ማሻሻያ ቀጥሎ ሌላ ዋነኛው ነጥብ የመሬት ይዞታ መረጃ ነው። ይህን በተመለከተ አዋጅ ቁጥር ስምንት አስራ ስምንት ወጥቷል፣ በስራ ላይ ውሏል። ግን እዛ ላይ ያሉ ማሻሻያዎች ይፈልጋል። የህገ መንግስት ማሻሻያዎች ይፈልጋል። የፖሊሲ ማሻሻያዎች ይፈልጋል። እነዚህን ሁሉ በቅደም ተከተላል። በአግባቡ የማይመሩ ከሆነ ይህ ነው የሚባል ተጨባጭ ለውጥ የማመጣቱ ጉዳይ ትንሽ አስቸጋሪ ሊሆን ይችላል። አመሰግናለሁ። አስማማው፣ ትንሽ ልጨምር። ዝች ላይ በጣም ዝች አካባቢ የመሬት እኔ ፕሮግራሙን እያጠናቀቅኩ ነበረ፣ አንዴ ቃል ስተውት። እሺ፣ ምንድን ነው መሰለ፣ የመሬት አስተዳደር ሲባል እንደምናውቀው የመሬት አስተዳደር ተቋም አለ፣ ከሚኒስቴር መስሪያ ቤት አንስቶ በተዋረድ ወደታች ነገር ግን የአስፈጻሚ አካላት ባለቤትነት የመሬትን ባለቤቱን የሚያስተዳድሩ አካላት የመዋዠቅ፣ የመቀየር፣ የመሰነጣጠቅ ብዙ ችግሮች አሉ ያለ መረጋጋት እና እዛ ላይ መፍትሔ ያስፈልገዋል። ሌላው ደግሞ መሬትን ባለቤትነት በምናነሳ ሰዓት መሬትን ለማስተዳደር አቅም ያለው ማን ነው የሚለውን በምናይበት ጊዜ መሬት የሕዝብ ነው መሬት የመንግስት ነው ብለህ በጅምላው በምትናገርበት ጊዜ መንግስት መሬቱን በአግባቡ የማስተዳደር አቅም አለው ወይ ብለህ ስታስብ ብዙ ችግሮች ነው የሚመጡ፣ ቅድም ከጠቀስናቸው አንጻር። ስለዚህ ይህንን ማየት ያስፈልጋል። ሌላው ምንድን ነው? መሬት የመንግስት ነው የሚለውን ፖሊሲ በምታይበት ጊዜ በጣም ከፍተኛ ትኩረት ሊገባው ሊሰጠው የሚገባው ነገር ማሻሻል ሲታሰብ ማህበረሰቡ በአጠቃላይ የመሬት ባለቤትነት መብት አለኝ የሚል የዋስትና መብትና ስሜቱ በጣም ሟሽ ሟሽተዋል፣ አንሷል፣ ቀንሷል። ታክሲ ላይ እንኳ ሆነ የምታየው ነገር ነው ዛሬ የመሬት ባለቤትነት እኮ የለንም የሚል ብዙ ነገር ታያለህ፣ እና ይሄ በጣም አደገኛ ነው አደገኛ ነው። እና ሌላው ደግሞ በርም ይከፍታል ለሌሎች እንዳልኩት፣ ለጉልበተኞች ለስልጣን አለን ለሚሉ ሰዎች የግል ይዞታን እንዲያፈናቅሉና ያለ አግባብ እንዲወስዱ በር የሚከፍት ስለሆነ ከፍተኛ ትኩረት ሊደረግበት ይገባል። ስለዚህ ለምሳሌ ከማሻሻል ላይ በሚመጣበት ሰዓት የመሬት ባለቤትነትን መከፋፈል ይቻላል። የመንግስት ባለቤትነት መሆን የሚገባቸው መሬቶችን ለብቻ መለየት በወል ባለቤትነት መያዝ የሚገባቸውን መለየት፣ በግለሰብ ደረጃ ባለቤትነት የሚገባቸውን መሬቶች በአግባቡ ህጉ፣ ፖሊሲው ለይቶ ማስቀመጥ ይችላል። አሁን ያለው የመሬት ይዞታ ነው የሚለየው። የመሬት ባለቤትነት ግን የመንግስት የወል የግል ተብሎ በአግባቡ በዝርዝር ሊቀመጥ ይገባል፣ መሻሻል ሲታሰብ ለማለት ፈልጌ ነው። እሺ፣ አመሰግናለሁ። በመሬትን በተመለከተ በእርግጥም ረጅም አመታት የሚያስቆጠረ ጉዳይ በረጅም አመታት የወሰደ ጥያቄም ከስልሳ አመት በላይ ያለም ጥያቄም ስለሆነ ጉዳዮቹን በራሳቸው በጣም ሰፊ ናቸው። ሁሉም የህብረተሰብ ክፍል የሚመለከተውም ስለሆነ እና ምናልባትም የአሜሪካ ድምጽ በቀጣይም በሌሎች በሀሳቦችም ሌሎችን አካላት በማካተት በዚህ ጉዳይ ላይ ተደጋጋሚ ውይይቶችን ለማድረግም ጥረት እንደሚያደርግ ከወዲሁ ለአድማጮቻችን ቃል መግባት ትፈልጋለሁኝ። በዚህ ጉዳይ ላይም ራሱ የመንግስት የስራ ኃላፊዎች ምላሽ ምን ይመስላል የሚለውንም የመንግስት የስራ ኃላፊዎችን ለማነጋገር ጥረት አድርገን ፈቃደኛ ከሆኑ በቀጣይ በዚህ ጉዳይ የምንመለስበትም ይሆናል። በባለሙያዎች ግን ለሰጣችሁኝ ሀሳብ በጣም ከልብ አመሰግናለሁ። በአድማጮቻችን ስም ድጋሜ ለማስተዋወቅ ለአድማጮቻችን እነማን ነበሩ በዚህ ጉዳይ ላይ ሀሳባቸውን ሲሰጡን የነበሩ መሬትን በተመለከተ የሚለውን ለማንሳት ያክል ዶክተር መልካሙ በላቸው በባህርዳር ዩኒቨርሲቲ የህግና መሬት አስተዳደር መምህርና ተመራማሪ ናቸው። ዶክተር ዩኤል ታምራት በኢትዮጵያ ፖሊሲ ጥናት ኢንስቲቱት ውስጥ የከተማና መሠረተ ልማት ክፍል ከፍተኛ ተመራማሪ ነበሩ። እንዲሁም አቶ ቴዎድሮስ ጌታቸው ጠበቃና የህግ አማካሪ በዚህ ውይይት ውስጥ ሀሳባቸውን ሲያንጸባርቁ ቆይታችኋል። ለሰጣችሁን ማሳብ በድጋሚ አመሰግናለኝ። በቀጣይ በሌሎች ርዕሰ ጉዳዮች ላይ ሌሎች የመወያ ሀሳቦችን ይዘን የምንመለስ ነው የሚሆነው። ለዛሬ ግን መሬትን በተመለከተ እንግዲህ ሁሉም አድማጮቻችን በየቤታችሁ ናችሁ። ለመወያየት ሀሳቦችን እንደመነሻ የሚያገለግሉ ጉዳዮች እንደተነሱና ና በእነዚህ ላይም ግንዛቤ እንደያዛችሁ እናምናለን። ለነበረን ቆይታ በጣም እናመሰግናለን። አስማማየ ነው ነበርኩኝ ዚህ ፕሮግራሙን በመምራት አብሬያቸው የቆዩት ብርሃን አይሉ ደግሞ የዚህ የቴክኒኩን ቅንብሩን በማቀናበር አብረን ቆይታ አድርጋ ነበር። እናንተም ለነበራችሁን አብራችሁን ለቆያችሁበት ከልብ አመሰግናለሁ። መልካም ጊዜ ይሆንላችሁ። አድማጮች፣ በመሬት ጉዳይ ላይ ከዘርፉ ባለሙያዎች ጋር የተደረገውን ሙሉውን ውይይት በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም ላይ ለማግኘት ትችላላችሁ። ከአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት የሚተላለፈው የቅዳሜ ምሽት ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። በዚሁ ወደ ሳምንታዊው መዝናኛችሁ ወደ ሙዚቃ ቃና እናሻግራችኋለን። የፕሮግራሙ አዘጋጅና አቅራቢ እንግድ ወልዴ ነው። ጤና ይስጥልኝ። እንደምን አመሻችሁ። ዘወትር ቅዳሜ ምሽት ዘና የምንልበት ሳምንታዊው የሙዚቃ ቃና አሁን ጀምረዋል። ሙዚቃዎቹን መርጬ ለእናንተ የማደርሰውና እስከ አራት ሰዓት አብሬያቸው የምቆየው እንግዲህ ወለነኝ። በዛሬው የሙዚቃ ቃና ሰባዎቹንና ሰማኒያዎቹን በመጠኑ እንቃኛለን። የዲስኮ ዘመኑን የምንከፍተውም በዚህ አይዊል ሰርቫይቭ በተሰኘው የግሎሪያ ጌኖር ተወዳጅ ዜማ ነው። ከአንተ ብለይም ሕይወት ይቀጥላል ጠንክሬ ይወጣለው እያለች ነው። የመለያየት ዜማ ቢሆንም በዘመን ሂደት ዘፈኑ የሴቶች ጥንካሬና አይበገሬነትን የሚያሳይ መዝሙር ሆኗል። ከሌሎች የሕይወት ፈተናዎች በአሸናፊነት ከመውጣት ጋርም እየተያያዘ አሁን ድረስ ይደመጣል። አይዊል ሰርቫይቭ አይ ዊል ሰርቫይቭ በግሎሪያ ጌይኖር ነበር። በዲስኮ የሙዚቃ ዘርፍ የግራሚ ሽልማትን ያገኘ የመጀመሪያውም የመጨረሻውም ዘፈን ሆኗል። በ1977 በወጣውና ሳተርዴ ናይት ፊቨር በተሰኘው ጆን ትራቮልታ በሚተውንበት ፊልም ይበልጥ ታዋቂ የሆነው የዲስኮ ሙዚቃ በስተኋላ ከሮክ የሙዚቃ ስልት አፍቃሪዎች በተከፈተበት ዘመቻ እንዲከስም ተደርገዋል። ሞቅ ያለ ዳንስንም የሚያካትተው የዲስኮ ስልት በሌሎችም ማኅበራዊና የኑሮ ዘይቤን በተመለከቱ ልዩነቶች ምክንያት ተቃውሞ ሊበረታበት ችሏል። በአሜሪካ ተወዳጅ በሆነው የቤዝቦል ጨዋታዎች ወቅት የዲስኮ ሸክላዎችንና ዲስኮዎችን እስከ ማቃጠል የደረሰ ዘመቻ ተከፍቶበታል። ሙዚቃ ነውና በአሜሪካም ሆነ በተቀረው ዓለም አሁንም ይደመጣል፣ አሁንም ይደነስበታል። ፈንኪ ታውን ሊፕስ ኢንኮርፖሬትድ በተሰኘ ቡድን በሲንቲያ ጆንሰን መሪ ዘፋኝነት የተሠራው ይህ ዘፈን ሌላው የዲስኮ ስልት ተወዳጅ ዜማ ነው። የሊፕስ ኢንኮርፖሬትድ ቡድን አባላት መሠረታቸው ከሆነው የሚኒያፖሊስ ከተማ ወደ ኒውዮርክ ከተማ ለመሄድ የነበራቸውን ህልም መሠረት አድርጎ ግጥሙ እንደተዘጋጀ ይነገራል። እንቅስቃሴ የበዛበትና ሞቅ ለመቆዳለ አንድ በምናባቸው ወደ ሳሉት ከተማ ለመሄድ ይሻሉ ፈንኪ ታውን ፈንኪ ታውን ነበር፣ በሊፕስ ኢንኮርፖሬትድ። በመከታተል ላይ የምትገኙት ከአሜሪካ ድምፅ የሚተላለፍላችሁን የሙዚቃ ቃናን ነው። የሙዚቃ ቃና የዲስኮ ምሽት ይቀጥላል። ከወደ እንግሊዝ ደግሞ በሦስት ወንድማማቾች የተቋቋመውን ቢጂስ እናገኛለን። አጀማምራቸው ከዲስኮ ዘመን ቀደም እንዲልም ዲስኮን ታዋቂ ካደረጉት የሙዚቃ ቡኖች አንዱ ሆነዋል። ናይት ፊቨር ከተወዳጅ ዜማዎቻቸው አንዱ ነው። ቀደም ብዬ ከጠቀስኩትና ሳተርዴ ናይት ፊቨር ፊልምን ካጀቡ የዲስኮ ሙዚቃዎች አንዱ ነው። ከከተሜ ኮረዳዋ ጋር ጥሩ ምሽት ማሳለፉን ዘፋኙ እየነገረን ይመስለኛል። Fever the bg's B.J. Snubber. Yeah, disco music I'm You got the line. You know, I was, I was wondering, you know, if I should we keep on? Because the force has got a lot of power and it makes me feel like, it, it, it makes me feel like... It. Don't stop till you get enough. የፖፑ ንጉሥ ማይክል ጃክሰን በጣም ተወዳጅ ከሆኑት የዲስኮ ሙዚቃዎች ቀዳሚው ስፍራ ከያዙት አንዱ ነው። ማይክል የመጀመሪያውን የግራሚ ሽልማት የነጠቀበትም ዘፈን ነው። ማይክል ጃክሰን ዶንት ስቶፕ ቲላጌት ኢናፍ። የዲስኮ ምሽታችን ይቀጥላል። ፍሪካውት ቼክስ የተሰኘው የሙዚቃ ቡድን የሠራው ነው። አንድ የአዲስ ዓመት ዋዜማ ምሽት ዝግጅት ላይ ተጋብዘው ቦታው የደረሱት ሁለቱ የባንድ አባላት በር ጠባቂው ሁኔታቸውን አይቶ ይከለክላቸዋል። ወደ መጡበት ተመልሰው መጎንጨታቸውን ቀጥለው ዘፈኑን ደረሱ። በዚህ መልክ የተሠራው ዘፈን ከዲስኮ የሙዚቃ ዘርፍ ተወዳጅ ከሆኑት አንዱ ለመሆን ሙዚቃውት ነበር። በቼክ የሙዚቃ ቡድን ሁለት ሳምንት ቀጠሮን ያዝ። እንግዲህ ወልዴ ነኝ። ሰላም። ከአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት የሚተላለፈው ፕሮግራም የዛሬው በዚሁ ተጠናቀቀ። አብራችሁን ስላመሻችሁ እጅጉን እናመሰግናለን። ያስተናገድኳችሁ ቆንጆ ይታየን። በሰላም ደሩ።